You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። በአስር ሺዎች የሚቆጠሩ በመላ አውስትራሊያ የታመሙ ሰላማዊ ሰልፈኞች በአየር ንብረት ለውጥ ላይ ብርቱ እርምጃ እንዲወሰድ ጠየቁ። ጠቅላይ ሚኒስትር ስኮት ሞሪሰን የአሜሪካ ጉዞአቸውን አንድ ብለው ጀመሩ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በመቶ ሺዎች የሚቆጠሩ ሰላማዊ ሰልፈኞች የአየር ንብረት ለውጥን ለመከላከል ጥብቅ እርምጃ እንዲወሰድ የተቃውሞ ድምፆቻቸውን አሰምተዋል በዓለም አቀፉ የተቃውሞ ለአየር ንብረት ለውጥ ሰልፍ በመላው አውስትሬሊያ። በመቶ ዐሥር ትናንሽና ትላልቅ ከተሞች ያሉ ነዋሪዎች በየአደባባዮች ታማዋል። ሰላማዊ ሰልፈኞቹ በ2030 የካርቦን ብክለት ኢላማን እውን ለማድረግ መንግሥትና የንግዱ ማኅበረሰብ ብርቱ እርምጃዎችን እንዲወስዱ ጠይቀዋል። በተጨማሪም ወደ መቶ ፐርሰንት ታዳሽ ኢነርጂ ሽግግር እንዲደረግ ጥሪ አቅርበዋል። በሲድኒው የተቃውሞ ሰልፍ ላይ ከተናጋሪዎቹ አንዱ የነበሩት የነባር ዜጎች ቀስቃሽ የሆኑት ቀድራያን ሆሳን የአየር ንብረት ለውጥ ይበልጡኑ እየጎዳ ያለው የጠረፍ ዳርቻ ነዋሪዎችን መሆኑን ሲገልጡ ወጣቶቻችን ተስፋ ቸረውናል። እንደምን ሆኖ ነው ይህ መንግሥት ቸል ያለን? ይበልጥኑ እየተጐዳ ያለው ማን ነው? እኛ የጠረፍ ዳርቻ ማኅበረሰባትን ብለዋል። ይሁንና ምክትል ጠቅላይ ሚኒስትር ማይክል ማክሮማክ የተቃውሞ ሰልፉን በአደናቃፊነት ጠርተውታል። ይህ አይነቱ ሰልፍ ንግዱን በማያደናቅፍበት በሳምንቱ መጨረሻ ላይ ሊደረግ ይገባዋል። እንዲያ ሲሆን ትምህርት ቤቶች አይደናቀፉም፣ ዩኒቨርሲቲዎች አይደናቀፉም። ሰዎች እንዲህ ያለ ሰላማዊ ሰልፍ ማድረግና የመሰላቸውንም መናገር ይችላሉ። ይሁንና እንዲህ አይነቱ ሰልፍ መስተጓጎል እንዳይፈጥር መካሄድ ያለበት የሳምንቱ መጨረሻ ላይ ነው በማለት ተናግረዋል። ይህ በእንዲህ እንዳለም ህንድ፣ ኢንዶኔዥያ፣ ሲንጋፖርና በርካታ የፓስፊክ ደሴት አገራትን ጨምሮ በባህር ማዶም ተመሳሳይ ይዘት ያላቸው ሰልፎች ተካሂደዋል። ጠቅላይ ሚኒስትር ስኮት ሞሪሰን በዚህ ሳምንት ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ሲገናኙ በንግድ በፓስፊክና የህዋ አሰሳን አስመልክተው እንደሚነጋገሩ ይጠበቃል። የጠቅላይ ሚኒስትር ስኮት ሞሪሰን የአሜሪካ ጉዞ ለሰባት ቀናት የተወጠነ ሲሆን በነገው ዕለት ቅዳሜ ይፋ የእንኳን ደህና መጡ አቀባበልና መንግሥታዊ ራት ከዶናልድ ትራምፕ ጋር ይቋደሳሉ። አቶ ሞሪሰን በተጨማሪም ምክትል ፕሬዚደንት ማይክ ፔንስና የውጭ ጉዳይ ሚኒስትር ማይክ ፖምፔዮን ጨምሮ ከበርካታ ግዲብ የዋይት ሃውስ ባለስልጣናት ባለሥልጣናት ጋር ተገናኝተው ይነጋገራሉ። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን በአስር ሺዎች የሚቆጠሩ በመላው አውስትራሊያ የተመሙ ሰላማዊ ሰልፈኞች በአየር ንብረት ለውጥ ላይ ብርቱ እርምጃ እንዲወሰድ ጠየቁ። ጠቅላይ ሚኒስትር ስኮት ሞሪሰን የአሜሪካ ጉዟቸውን አንድ ብለው ጀመሩ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።